በኢጋድ ስም የሚጠራው የቀጣናው ድርጅት በአፍሪካ ሕብረት ስልጣን ተሰጥቶት በደቡብ ሱዳን የሚካሄደውን የእርስ በርስ ጦርነት ለማስቆም እና የእርቀ ሰላም ሰነድ በማዘጋጀት የዲፕሎማሲ ዘዴ ሲያፈላልግ ወደ 20 ወራት ግድም ሆነው፣ የጎረቤት ሀገራት በእጅ አዙር ጣልቃ በመግባት ድርድሩ ደርዝ እንዳይዝ አድርጎታል። ሆኖም በኢጋድ አደራዳሪነት የመጨረሻው የተባለለት የደቡብ ሱዳን ተቃዋሚዎች ሁሉም ሰነዱን ፈርበዋል በዓለም ኅብረተሰብም ዘንድ ተቀባይነት አግኝቶ በምስክርነት ተጠሪዎቹ እና ወኪሎቹ ፈርመዋል። የየግዛቱን ተጠሪዎችን ላነጋግር የ15 ቀናት የጊዜ ገደብ ይሰጠኝ ያሉት የደቡብ ሱዳን ፕሬዚዳንቱ ሳልቫኪር ማያርዲት ግን ሳይፈርሙ ወደ ጁባ ተመልሰዋል። እንግዲህ ሁሉም ተቃዋሚዎች አብሮ በመሆን ከዋናው ባላንጣ ሪክ ማሻር ጋር ያበሩ በመሆኑ ፊርማው ምን ያህል ታማኝነት ይኖራል የሚለው በማቻር በኩል ያሰሙት ፕሬዚደንት ሳልቫኪር አሁን ወደ ጁባ ተመልሰዋል። እዚያ እንደደረሱ የሰላም ያለህ በማለት ኅብረተሰቡ በእሮሮ የሚቀበላቸው ነው የሚሆነው። ስለዚህ ሳምንትም ሳይሞላቸው ወደዚሁ ይመለሳሉ። እንግዲህ ድርድር ሲባል የፈለገውን ሁሉ ይሟላልሃል ማለት አይደለም። በድርድሩ ውስጥ ሶስት መሰረታዊ ጉዳዮች ላይ ያተኮረ በመሆኑ ፕሬዚደንት ኪር ይፈርማሉ ብለን ተስፋ ነበረን፣ እንወያይባቸዋለን ብለን አስበን። ፕሬዚዳንቱ ግን ደመ መራራ በመሆናቸው ውሉ እንዳለ በእኛ በኩል ተቀባይነት አግኝቷል። በአደራዳሪው በኢጋድ በኩል የቀረበው መሰረታዊ ሀሳብ የሽግግር መንግስቱ ተቋቁሞ ከሶስት ወራት በኋላ ምርጫ እንዲካሄድ ነው። ታዲያ ይህ ፈረሰ ማለት አይደለም ወይ ብዬ ላቀረብኩላቸው ጥያቄ The agreement has a provision of three months before we go to this stage of implementation ውሉ የሚለው ተግባራዊ እስኪሆን የሶስት ወራት የገደብ ጊዜ እንዳለ ነው። ፕሬዚዳንቱ አሁን ዕድል ተሰጥቷቸዋል። ሰነዱን ይፈርማሉ ብለን ተስፋ እናደርጋለን የኢጋድ ፕላስ ኃላፊነት ነው። እንዲሁም ከደቡብ ሱዳን ጋር ጥሩ ግንኙነት ያላቸው ሁሉ ወደ ተግባር እንድንሸጋገር ፕሬዚዳንት ኪርን ያሳምናሉ የሚል ግምት አለን። ያሳምኗቸዋል፣ አልጠራጠርም። ለሳቸው እኮ ጥሩ ውል ነው የሚሆንላቸው። ርዕሰ ብሔር ናቸው። የሥልጣን ድልድል ላይ ከፍተኛውን ድርሻ ተሰጥቷቸዋል። የመንግሥቱን መዋቅር አብዛኛውን ይዘውታል። ለሳቸው እኮ ጥሩ አጋጣሚ ነው። ለምን አይፈርሙም? ፕሬዚደንት ሳልቫኪር ሕጋዊነት አልተላበሱም። እንደምታውቁት ከአራት ዓመታት በፊት ነው የተመረጡት። በዚህ በያዝነው ዓመት እንደ ሕጉ የደቡብ ሱዳን ሕዝብ መሪውን ለመምረጥ ምርጫውን ማካሄድ ነበረበት። በጦርነቱ ምክንያትና ፕሬዚዳንቱም ይህንን ስላልፈለጉት ምርጫው አልተካሄደም። ቦታውን መልቀቅ ነበረባቸው። ሰላም እና ጦርነቱን የሚያስቆም አዲስ ፕሬዚዳንታዊ ምርጫ መካሄድ ነበረበት። ሕገ መንግሥቱ ከሚያዘው ውጪ ከእሳቸው ጋር ለመደራደር መስማማታችንን ሁሉ ገልጸናል። ከዓለም ህብረተሰብ የደቡብ ሱዳን ለጋሽ ከሆኑት የሶስትዮሽ ትሮይካ የሚባለው የኖርዌይ ዩኤስ አሜሪካ፣ እና የብሪታንያ ቃል አቀባይ በእንግሊዙ የውጭ ጉዳይ ሚኒስቴር ምክትል ሚኒስትሩ ቶቢያስ ኤልውድ ከመድረክ ያሰሙት ይህንን ንግግር የማሰማችው በትሮይካ ሀገራት አባላትም ስም ነው። በዌስ አሜሪካ፣ ኖርዌይ እና በብሪታንያ ንጉሠ መንግሥት ስም ነው። ከሀያ ወራት በላይ በከንቱ እና ትርጉም የለሽ ደም ከተፋሰሰባት የደቡብ ሱዳን አፈሙዙን ለማስቆም አንድ እርምጃ ተካሄዷል እላለሁ። ግጭቱን በማስቆም የሽግግር መንግሥት በሚመሰርትበት ወደ ግንባታ የሚካሄድበት ነው እላለሁ። ረጅም ቀን አሳለፍን። ሆኖም ለደቡብ ሱዳን መንግስት የምናስተላልፈው ጠንካራ ጥሪ በተቻለ መጠን ይህንን ሰነድ እንዲፈርሙ ነው። በመጨረሻም የኢጋድ ወቅታዊ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሰሙት ዋና ዋናዎቹ ሁለቱ የአንጃ ተጠሪዎችና ሌሎችም ባለደርሻ ሁሉ ይህንን ሀያ ወራት የቆየውን የፖለቲካ ማነቆ በመፍታታቸው አመሰግናቸዋለሁ። ይህ የደስታ መልእክት ነው። ፕሬዝዳንት ሳልቫኪርን ከቡድናቸው ጋር ይህን ሰነድ እንዲፈርሙ በማበረታታት ነው። ጌታቸው ተድላ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።